ቲ ማእምንት ለዘይ ያገምርዎ ሰማያት ወምድር ኮንኪ ተንከተመ ለእርገት ውስተ ሰማይ ብርሃነኪ አቢም ብርሃነ ፀሓይ አንቲ ውቱ ምስራ

وما أنت سمريم سمعت زين تفسي أمن تزكى ولا أرجلنا نقوس يا كل فترة ما

ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳልለነ ቅድስት ያርባለቀ